voice ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ 2114 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ

ጤና ስጥልን። እንደምናመሻችሁ። የምሽቱ አስተናጋጆቻችሁ እኔ ቆንጆ ይታየ እና እኔም ሰሎሞን አባተ ነኝ። ምናልባት የህዝቡ ቅሬታ የ1997ቱን ይመስላል በሚለው ላይ የተለያየ ግምገማ የሚኖረን ይመስለኛል። ሁልጊዜም ከህዝቡ ጋር ነን።

የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትናንት ጋዜጣዊ መግለጫ ካደረጉ በኋላ ለውጭ ጋዜጠኞች ከተናገሩት የወሰድነው ነው የምሽቱ አብይ ርዕስ ያተኩረበታል። ለምምድ ላይ የነበረ የኢትዮጵያ አየር ኃይል ተዋጊ ሄሊኮፕተር የከዳው አብራሪ ቴክኒሺያኑና ረዳት አብራሪውን አስገድዶ ኤርትራ ማረፉን የመከላከያ ሚኒስቴር አስታወቀ። ዘገባ ይዘናል።

የአፍሪካ ህብረት የጤና ባለሙያዎችን ወደ ምዕራብ አፍሪቃ ለመላክ የጀመረው የተንቀሳቃሽ ስልክ የገንዘብ ማሰባሰቢያ ሌላው የምሽቱ ዘገባችን ይሆናል። ኢትዮጵያ ሶማሊያ ውስጥ ለሚገኘው የአፍሪካ ህብረት ጦር ተጨማሪ ወታደሮችን ለማዋጣት ፈቃደኛ መሆኗ ተገለጸ። እንደዚሁም በያዝነው ዓመት ስራ ላይ ሳሉ ስድሳ ጋዜጠኞች በዓለም ዙሪያ ተገደሉ፣ በኢቦላ ምክንያት የሞተው ሰው ቁጥር ከ7500 በለጠ የሚሉ ዋና ዋና ዜናዎችን ይዘናል።

ንጉሱ ታምሬ ዝግጅታችንን ይመራል። ቴክኒሽያናችን ኔልሰን ሎፔዝ ነው። መልካም ምሽት። ወደ ዜናው እናልፋለን። ኢትዮጵያ ሶማሊያ ለሚገኘው የአፍሪካ ህብረት ጦር ተጨማሪ ወታደሮችን ለማዋጣት ፈቃደኛ መሆኗን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታውቀዋል።

አሁን ሶማሊያ የሚገኙት የሴራሊዮን ወታደሮች የግዳጅ ጊዜያቸውን ሲጨርሱ በሌሎች ሴራሊዮናውያን ከመተካት ይልቅ የሚፈጠረውን ክፍተት በኢትዮጵያ ወታደሮች ለማሟላት የሚፈልጉት ምዕራብ አፍሪካ ውስጥ ተስፋፍቶ ባለው ኢቦላ ስጋት ምክንያት መሆኑን ጠቅላይ ሚኒስትሩ ትናንት በሰጡት መግለጫ አመልክተዋል። ሶማሊያ የሚገኘውን የአፍሪካ ህብረት ኃይል የሴራሊዮን ድርሻ ለመተካት

ዋና ከተማይቱ ፍሪታውን ውስጥ ሲጠባበቁ ከነበሩት ወታደሮች መካከል አንደኛው ለኢቦላ ቫይረስ ተጋልጦ በመገኘቱ ካለፈው ጥቅምት ጀምሮ ተነጥለው እንዲቆዩ መደረጉ ታውቋል። አቶ ኃይለማርያም ትናንት አዲስ አበባ ላይ ለጋዜጠኞች በሰጡት መግለጫ ጥያቄው ከአፍሪካ ህብረት ከቀረበ ኢትዮጵያ ሶማሊያ ውስጥ የሚገኝ የትኛውንም ሀገር ጦር ለመተካት ዝግጁ ናት ማለታቸውን ሮይተርስ ዘግቧል።

ሱዳን ውስጥ ያሉ ብጥብጦች እንዲያበቁ ለማድረግ እና እውነተኛ ብሔራዊ ንግግር ለመጀመር ወደሚያስችል ሂደት ለመግባት በቀድሞ የደቡብ አፍሪቃ ፕሬዝደንት ታቦ ኢምቤኪ እና በአፍሪቃ ህብረት የተግባር ማስፈጸሚያ ከፍተኛ ቡድን እየተደረገ ያለውን ጥረት እንደሚያደንቁ የእንግሊዝ የኖርዌይ እና የዩናይትድ ስቴትስ ጥምር አካል አባላት አስታወቁ።

ኤዩኤችአይ ፒ በሚል ምህጻር የሚጠራው የአፍሪካ ህብረቱ ቡድን አንድ ሂደት ሁለት አውዶች በተባለው ጥረቱ እያካሄደ ያለው ሽምግልና በዳርፉርና በሁለቱም አካባቢዎች የተጣጣሙ በጸብ ያለመፈላለግ ስምምነቶች ላይ ለመድረስ

እጅግ ተመራጭ የሆኑ እድሎችን መፍጠሩን የሶስቱ ሀገሮች ተጠሪዎች አመልክተዋል። ይህ ሁኔታ ሁሉን አቀፍ በሆነና በአጠቃላይ ብሔራዊ ውይይት የሱዳንን ግጭቶች፣ የፖለቲካና የምጣኔ ሀብት ለውጦችን እና የብሔራዊ ማንነት ችግሮችን ስረ መሰረት ለይቶ ለማወቅ ወደሚያስችል የተሟላ ንግግር ለመግባት መንገድ ይከፍታል ብሏል። የሶስቱ ሀገሮች ጥምር መግለጫ

በመሆኑም ሰሞኑን አዲስ አበባ ላይ የተካሄዱት ድርድሮች ያለ ውጤት መበተናቸው በጣም እንዳሳዘናቸው የእንግሊዝ የኖርዌይና የአሜሪካ ልዑካን አስታውቀው የፊታችን ጥር ወር ውስጥ ለሚደረገው ውይይት ሁሉም ወገኖች ውሳኔ የመስጠት አቅም ያለው ስልጣን ይዘው እንዲመለሱና፣ ግጭቶችን እንዲያቆሙ፣ ለሰብአዊ አቅርቦቶች ያልተገደበና ያልተስተጓጎለ መንገድ እንዲከፍቱ፣ ለሰላሙ ሂደት መግፋትም

አስፈላጊ እርምጃዎችን እንዲወስዱ ጥሪ አቅርበዋል። ይህ አመት ከተጀመረ ወዲህ በሁከት ምክንያት ዳርፉር ውስጥ አራት መቶ ሰላሳ ሺህ በሌሎች ሁለት አካባቢዎች ደግሞ መቶ ሺህ ሰው መፈናቀሉ ተገልጿል። በያዝነው አመት በስራቸው ላይ ሳሉ ቢያንስ ስልሳ ጋዜጠኞች በዓለም ዙሪያ መገደላቸውን የጋዜጠኞች ደህንነት ተሟጋቹ ቡድን ሲፒጄ አስታወቀ። ዋና ጽህፈት ቤቱ ኒውዮርክ ከተማ የሚገኘው ሲፒጄ ዛሬ ባወጣው አመታዊ ሪፖርቱ

እየተጠናቀቀ ባለው የአውሮፓ 2014 ዓ ም ውስጥ ጋዜጠኞች የተገደሉት በ21 ሀገሮች ውስጥ መሆኑን አመልክቷል። በየሀገሩ ያሉ የሀገሬው ጋዜጠኞች አሁንም ዋነኞቹ የጥቃት ኢላማ እንደሆኑ ቢቀጥሉም ከተገደሉት ውስጥ 23 ከመቶውን ድርሻ የሚይዙት ዓለም አቀፍ ዘገባዎችን የሚሰሩ ጋዜጠኞች መሆናቸውን ሲፒጄ አክሎ ገልጿል። የሲፒጄ ያለፉት ሀያ ሁለት ዓመታት መዛግብት እንደሚያሳዩት ከግድያዎቹ

ዘጠና ከመቶዎቹ የተፈጸሙት በየሀገሩ ባሉ ጋዜጠኞች ላይ ነው። በዘንድሮው ሪፖርት ውስጥ የታየው በዓለም አቀፍ ጉዳዮች ዘጋቢ ጋዜጠኞች ላይ የደረሰው ግድያ ማሻቀብ፣ የግጭት አካባቢዎች እየሰፉ መሄድና በአጠቃላይም በምዕራባዊያን ላይ የሚነጣጠሩ ጥቃቶች መብዛት መሆኑ ታውቋል። አስራ ሰባት ጋዜጠኞች በዚህ ዓመት ብቻ የተገደሉባት ሶሪያ ለጋዜጠኞች እጅግ አደገኛዋ ሀገር ሆና ማለፏን ቡድኑ ገልጿል።

ኢራቅና ዩክሬን ውስጥ አምስት ሶማሊያ ውስጥና በእስራኤልና በፍልስጤም ጦርነት ወቅት አራት ጋዜጠኞች መገደላቸውንም ሲፒጄ አክሎ ጠቁሟል። በኢቦላ ምክንያት የሞተው ሰው ቁጥር ከ7500 መብለጡንና ለቫይረሱ ተጋልጦ የተገኘው ሰው ቁጥር ወደ 20ሺ እየተጠጋ መሆኑን የዓለም የጤና ድርጅት አስታወቀ።

ትናንትና የወጣው መረጃ እንደሚጠቁመው በላይቤሪያና በጊኒ የቫይረሱ መተላለፍ መጠን እየቀነሰ ሲሆን፣ ሴራሊዮን ውስጥ ግን እየጨመረ ነው ያለው። እስካሁን የተመዘገቡት የሞት አደጋዎች ሁሉም ማለት እስኪቻል የደረሱት በሶስቱ ሀገሮች ውስጥ ሲሆን ከዚያ ውጪ ማሊ ውስጥ ስድስት ሰው ናይጄሪያ ውስጥ ስምንትና

ዩናይትድ ስቴትስ ውስጥ አንድ ሰው ሞቷል። በሌላ በኩል ደግሞ ዓለም ለሌላ ከባድ ወረርሽኝ ሊዘጋጅ ይገባዋል ሲሉ በሶስቱ በኢቦላ የተጠቁ የምዕራብ አፍሪቃ ሀገሮች ሰሞኑን ጉብኝት አድርገው የተመለሱት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን

ትናንት አስጠንቅቀዋል። የአፍሪካ ህብረት ወደ ወረርሽኝ ወደ ተጠቁ ሀገሮች የጤና ባለሙያ ለመላክ የሚረዳ ገንዘብ ለማሰባሰብ የያዘውን ዘመቻ የተመለከተ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በሀገሪቱ የሰብአዊ መብቶች አያያዝ ላይ ለመነጋገር ትናንት ድምፅ መስጠቱን ሰሜን ኮሪያ አውግዛለች።

እርምጃው በሰሜን ኮሪያ መሪዎች ላይ ዓለም አቀፍ ተጽዕኖ እንዲጨምር ያደርጋል ተብሏል። ሁኔታው ከፒዮንግያንግ ቁጣን ማስከተሉ እንዳለ ሆኖ ፍጥጫውንም ሊያባብስ እንደሚችል ታስቧል። የአሜሪካ ድምፁ ብራያን ፓደን ከሶል ደቡብ ኮሪያ የላከው አጭር ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። የተሰጠው ድምፅ የሰሜን ኮሪያን የሰብአዊ መብቶች ጥሰት ጉዳይ ምንም እንኳ ከሩሲያና ቻይና በኩል ተቃውሞ ቢደርስበትም በጸጥታው ምክር ቤት አጀንዳ ውስጥ እንዲገባ አሳልፏል።

እርምጃው ያስቆጣት ሰሜን ኮሪያ ለውይይቱ ዕውቅና ብትነፍግም በዓለሙ ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ግን የፒዮንግያንግ መንግሥት በስብና ላይ ይፈጽማል ተብሎ ስለሚከሰስበት ወንጀል ከተናገሩት ውስጥ አንዷ ናቸው። ዛሬ በጉዳዩ ላይ የጸጥታው ምክር ቤት ይዞት የቆየውን ዝምታ ሰብረናል። ብልጭታው እንዲፈነጥቅ በማድረጋችንም

ይፋ የወጣው ሐቅ አስደንጋጭ ነው። የሰሜን ኮሪያን የሰብአዊ መብቶች አያያዝ አስመልክቶ የጸጥታው ምክር ቤት ክርክር ሲያደርግ ይህ ለመጀመሪያ ጊዜ ነው። በሰሜን ኮሪያ ግድያን፣ ሰቆቃ መፈጸምን፣ ሴቶችን አስገድዶ መድፈርና የጽንስ ማስወረድን ጨምሮ ብዛት ያላቸው የፖለቲካ እስር ቤቶች አሉ ሲል የተባበሩት መንግስታት ዘንድሮ ሪፖርት ካወጣ ወዲህ በፒዮንግያንግ ላይ ዓለም አቀፉ ተጽዕኖ ጨምሯል። በአሰራሩ መሠረት የጸጥታው ምክር ቤት አንድን ጉዳይ በአጀንዳው ውስጥ ካስገባ

አስፈላጊ ሆኖ በተገኘበት ጊዜ ሁሉ ሊነሳ ይችላል። የሁማን ራይትስ ዋቹ ፊል ሮበርሰን ይህ የሚያመለክተው ምክር ቤቱ በሰሜን ኮሪያ ላይ ተጽዕኖውን ጠብቆ ለማቆየት እቅድ እንዳለው ነው ብለዋል። ኪም ጆንግ ኡን ቢጠነቀቁ ይሻላል። አሁን የገጠማቸው ቁርጠኛ የሆነ ዓለም አቀፍ ስምምነት ነው። ይህ አካል በእርሳቸው ወይም

በቀደሙ መሪዎች የተፈጸሙ ወንጀሎችን የሚያሳይ መረጃዎች ያሉት ነው። ጉዳዩን እስከ መጨረሻው ለመግፋትም ቁርጠኛ ነው። ዓለም አቀፉ ድርጅት በዚህ ጉዳይ ላይ የሰሜን ኮሪያ ባለሥልጣናትን አግኝቶ ለማነጋገር የተደረጉ ጥረቶች ተቀባይነት አላገኙም። ይልቅስ፣ ብለዋል ባለሥልጣናቱ በዩናይትድ ስቴትስ ላይ ስላወጣው የሰቆቃ አፈጻጸም ሪፖርት የዓለሙ ድርጅት ምርመራ ያካሂድ ብለዋል። የመን ዋና ከተማ ሰንአ ውስጥ ዛሬ አምስት ፍንዳታዎች የደረሱ ሲሆን ቢያንስ አንድ ሰው ተገሎ

ሌላ አንድ ሰው ላይ ጉዳት መድረሱ ተነግሯል። ዛሬ ማለዳ ከደረሱት ፍንዳታዎች አንዱ በአመዛኙ ሺያ ሙስሊሞች በሚኖሩበት አካባቢ መሆኑ ታውቋል። አደጋው ተጠያቂ ነው የሚባል ወገን እስካሁን አልታወቀም።

ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና 12140 ኪሎ ሄርትዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 14 ዓም ምሽት ፕሮግራም ነው። ይሄ አንጋፋ የቆየ

ተቋም አይደለም። ለራሱ ለሌሎች ተቋማት ምሳሌ መሆን የነበረበት ነው። በእውነትም ጥሩ ዝና የነበረው ተቋም ነው። ከቅርብ ጊዜ ወዲህ ግን አሁን በተለይ እየተነጋገርንበት ባለው ጉዳይ የውስጥ አስተዳደሩን ከተጠያቂነት ውጭ እየሄደ መሆኑ ነው ያሳሰበኝ። አቶ ተሾመ በየነ ይባላሉ። የአዲስ አበባ የንግድ ምክር ቤት የቀድሞ ዋና ጸሐፊ የነበሩ ናቸው። በንግድና ምጣኔ ሀብት ፕሮግራም ይቀርባሉ። አሁን በቅድሚያ ወደ ዕለቱ አብይ ርዕስ እናልፋለን።

የውጭ የገንዘብ ተቋማት በሀገሪቱ የኢኮኖሚና የፋይናንስ ዘርፍ እንዳይሳተፉ ወስኖ የቆየው የኢህአደግ ፖሊሲ ያልተለወጠ መሆኑን ጠቅላይ ሚኒስትር ኃይለማርያም ገለጹ። በዚህ በኩል በገዢው ፓርቲ አመራር ውስጥ መከፋፈል አለ የሚባለውም አሉባልታ ነው በማለት አጣጥለዋል። ከምርጫው ጋር በተያያዘ የጸጥታ ኃይሎች በሚወስዱት እርምጃና በፍርድ ቤቶች አሰራር በአሁኑ ወቅት በሕዝቡ ላይ

ቅሬታ አሳድሯል የሚለውን ግምት አስተባብለዋል። ከትናንቱ የጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋዜጣዊ መግለጫ በኋላ ከውጭ ጋዜጠኞች ጋር ያደረጉትን ጥያቄና መልስ የተከታተለው መለስካቸው አምሃ ተከታዩን ልኳል።

ትናንት አመሻሹ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለውጭ ሀገር ጋዜጠኞች በሰጡት ጋዜጣዊ መግለጫ ላይ ከቀረቡላቸው ጥያቄዎች መካከል አብዛኞቹ የተኮሩት በአምስተኛው የኢትዮጵያ ሀገር አቀፍ ምርጫ ላይ የነበረ ቢሆንም ሌሎች አያሌ ጉዳዮችን የሚነካኩ ጥያቄዎች ተነስተው ነበረ። ለምሳሌ አንዳንድ የግብፅ ጋዜጦች እንደሚሉት የግብፅ ፕሬዚዳንት ኢትዮጵያን ለመጎብኘት ተከልክለዋል? የደቡብ ሱዳን ተፋላሚ ወገኖች ድርድር አስገዳጅ ሁኔታ ቢጨምርበት አይሻልም?

ኢትዮጵያ በቅርቡ ወደ ዓለም አቀፉ የካፒታል ገበያ መግባቷስ ገዢው ፓርቲ ሲከተል የነበረውን የውጭ ካፒታል በሀገሪቱ ኢኮኖሚ የፋይናንስ ዘርፍ እንዳይካፈል ያደረገውን ገደብ መለወጡ ይሆን የሚሉና ሌሎችም ናቸው።

በተለይም በቅርቡ ኢትዮጵያ ለዓለም አቀፉ የካፒታል ገበያ የቦንድ ሽያጭ አቅርባ ተቀባይነት በማግኘቱ የአንድ ቢሊዮን ዶላር ብድር ማግኘቷን መሠረት በማድረግ ይህ እርምጃ ሀገሪቱ የኢኮኖሚዋን ፋይናንስ ዘርፍ ይበልጥ ክፍት በማድረግ የውጭ ኢንቨስተሮች እንዲገቡ መፍቀዷ ነው። ይህስ ከፍተኛ የፖሊሲ ለውጥ እንደሆነ ይቆጥሩታል። በገዢው ፓርቲ አመራር መካከል ልዩነት ቅስቅሶ ነበረ።

አንዳንድ የአመራር አባላቱም ይሄ ከኢህአዴግ መሠረታዊ ርዕዮተ ዓለማዊ ምልከታ ጋር የሚቃረን ነው ብለዋል። ለዚህስ ምን መልስ አለ? የሚሉ ጥያቄዎች ቀርበውላቸው ነበረ። ለእኔ እንደሚመስለኝ ምንም አይነት አዲስ የፖሊሲ ለውጥ አልተደረገም፣ እና ሰዎች የንግድ ብድር ለማግኘት ወደ ካፒታል ገበያ መግባት የፋይናንስ ዘርፉን

ሊብራላይዝ ወይም ክፍት ከማድረግ ጋር ማምታታት የለባቸውም። በፍጹም ያ ማለት አይደለም። የፋይናንስ ዘርፉን ክፍት የማድረግ ፖሊሲ መሠረቱ የካፒታል ወጪና ገቢም ክፍት ማድረግንና እንዲሁም የውጭ ፋይናንስ ተቋማትን በአገሪቱ እንዲሰሩ ማድረግ ነው እና እነዚህ ናቸው ሁለቱ ዋና ነጥቦች፣ አቶ ኃይለ ማርያም። ስለሆነም ከወትሮው የተለየ ምንም አይነት የፖሊሲ ለውጥ የለም።

በፓርቲው የአመራር አባላት መካከልም ጉዳዩ ልዩነት ቀስቅሷል የተባለውም እንደ ሁልጊዜው አሉባልታ ነው ሲሉ ጠቅላይ ሚኒስትሩ አጣጥለውታል። በገዢው ፓርቲ አመራር ውስጥም የሐሳብ አንድነት አለን፣ በመካከላችን የሐሳብ ልዩነት የለም።

እና እኔ እንደሚመስለኝ ይሄ እንደ ሁልጊዜውም ለአንዳንድ የመገናኛ ብዙሃን አባላት የሚሰጥ አሉባልታ ሳይሆን አይቀርም። ነገር ግን ይህን ፖሊሲ በተመለከተ በመካከላችን ምንም አይነት ልዩነት የለንም። ምክንያቱም ይህ ፖሊሲ አዲስ አይደለም።

በመልካም አስተዳደር እጦት በሕግ የበላይነት አለመኖር ተደጋጋሚ በሆነ መንገድ የጸጥታ ኃይሎች በሚወስዱት የኃይል እርምጃ መራጮችና በአጠቃላይ ህዝቡ በመንግሥት ላይ ከፍተኛ ቅሬታ አሳድሮ እያለ ፓርቲው ለምርጫ ሲቀርብ በራሱ ምን ያህል ይተማመናል? እንዲያውም የህዝቡ ቅሬታ ከ1997 ጋር ይመሳሰላል የሚል ጥያቄም ለጠቅላይ ሚኒስትር ኃይለማርያም ቀርቦላቸው ነበረ። በእርሳቸው አመለካከት ቅሬታዎች እድግጥ አሉ

መንግስት በሚሰጣቸው አገልግሎቶች ማለትም እንደ ኤሌክትሪክ ኃይል አቅርቦት እንደ ውሃና የመሳሰሉት ባሉ መስኮች ቅሬታዎች አሉ። እነዚህም ወደፊት ይፈታሉ ብለዋል። በጥያቄው የተነሳው ግን የተጋነነ ነው ይላሉ። ምናልባት የህዝቡ ቅሬታ የ1997ቱን ይመስላል በሚለው ላይ የተለያየ ግምገማ የሚኖረን ይመስለኛል።

ሁልጊዜም ከህዝቡ ጋር ነን። ከተለያዩ የህብረተሰብ አካላትም ጋር የማቋረጥ ግንኙነት አለን እና አንተ እንደ ደረስክበት ያለ መደምደሚያ የለንም። ከ1997 ጋር የሚመሳሰል የህዝብ ቅሬታም የለም። የግብፅ የሱዳንና የኢትዮጵያ ግንኙነቶችን የተመለከቱ ጥያቄዎችም ተነስተዋል።

በተለይም በአንዳንድ የግብፅ ጋዜጦች ተዘግቧል የተባለውን መሰረት በማድረግ የግብፅ ፕሬዚዳንት ኢትዮጵያን ለመጎብኘት ያቀረቡትን ጥያቄ ኢትዮጵያ አልተቀበለችውም ተብሏል። ስለዚህ ምን አስተያየት አለ ለተባለው ጠቅላይ ሚኒስትሩ ማስተባበያ ነበር የሰጡት። በመጀመሪያ ደረጃ ግብፅ ወዳጅ ሀገር ናት። በአሁኑ ወቅት በጣም ጥሩ የሚባል ግንኙነት ነው ያለን

እና የግብፅ ፕሬዚዳንት ኢትዮጵያን እንዲጎበኙ የማንፈቅድበት አንድ ምክንያት የለም። እንደሚመስለኝ ጥያቄው ቀርቧል። እኛም የግብፅ ፕሬዚዳንት ኢትዮጵያን ለመጎብኘት እንደሚችሉና እንዳለባቸውም አዎንታዊ መልስ ሰጥተናል። የደቡብ ሱዳን ተፋላሚዎች ወደ ስምምነት ሳይደርሱ አንድ ዓመት ያህል መጓተቱንም የምስራቅ አፍሪካ በይነ መንግስታት የልማት ድርጅት ኢጋድን ጨምሮ መላውን የዓለም አቀፍ ማኅበረሰብ ያሳዘነ መሆኑንም ጠቅሰዋል።

ይሁንና ተደራዳሪዎችን ከስምምነት ለማድረስ የውይይትና የመግባባት መንገድ እንደሚመረጥ አስምረው፣ ያ ካልሆነ ግን ወደ አስገዳጅ መንገድ መሄድ ሊያስፈልግ እንደሚችል ተናግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

የምሽቱን አብይ ርዕስ ነበር ያደመጥነው። አሁን ወደ መጽሔት ክፍለ ጊዜ ዘገባዎች እናልፋለን። ስልጠና ላይ የነበረ አንድ የኢትዮጵያ አየር ኃይል ተዋጊ ሄሊኮፕተር አብራሪ ቴክኒሽያኑንና ረዳት አብራሪውን አስገድዶ ኤርትራ ማረፉን የኢትዮጵያ መከላከያ ሚኒስቴር አስታውቋል።

በሚኒስቴሩ መግለጫ መሰረት ሄሊኮፕተሩ ባለፈው አርብ ከጠዋቱ ሁለት ሰዓት ከ35 ደቂቃ ጀምሮ በመደበኛ የሥልጠና ልምምድ ላይ ነበር። አዲሱ አበበ ዝርዝሩን ያቀርባል። ባለፈው አርብ ዜናውን ስንሰማ ሁለት የኢትዮጵያ አየር ኃይል ፓይለቶች ተብሎ ነው ለልምምድ ያበሩት የነበረውን የውጊያ ሄሊኮፕተር ይዘው መጥፋታቸው የተገለጠው

ያኔ ታዲያ ፓይለቶቹና ይለማመዱበት ነበር የተባለው ኤምአይ ሰላሳ አምስት ተዋጊ ሄሊኮፕተር ምን ግቡ አልታወቀም ነበር። ፓይለቶቹ ሻለቃ ሳሙኤል ግዳይና የመቶ አለቃ ቢልልኝ መኮንን የሚባሉ ቢሆኑም ማንኛው አብራሪ ማንኛው ምክትል እንደሆኑ አልተገለጠም። የቴክኒሽያኑም ስም ለጊዜው አልታወቀም ነበር ትናንት ሰኞ፣ ታህሳስ 13 ነው የኢፌድሪ መከላከያ ሚኒስቴር

አዎ አንድ የኢትዮጵያ አየር ኃይል ተዋጊ ሄሊኮፕተር በአንድ ከሃዲ አብራሪ ከተገደዱት ረዳት አብራሪና ቴክኒሽያኑ ጋር ሆኖ ኤርትራ ገብቷል ብሎ ይፋ ያደረገው። እውን ይሄ የኢትዮጵያ ተዋጊ ሄሊኮፕተር ኤርትራ አርፏል? ከኤርትራ ማረጋገጫ ለማግኘት በኒውዮርክ የኤርትራ አምባሳደር ወደሆኑት ግርማ አስመሮም ዘንድ ደውዬ ጸሐፊዋ ወይዘሮ አልማዝ ስብሰባ ላይ መሆናቸውንና

እንደወጡም እንደሚደውሉልኝ ገልጠውልኛል። ለዛሬ አልተሳካም፣ እንዳገኘን ግን እናቀርባለን። ዜናውን ለማረጋገጥ ወደ ኢትዮጵያ በተለይም ወደ አየር ኃይል ባለሥልጣናት ዘንድ ሙከራ ማድረግ የጀመርኩት ትናንት ነበር። የድሬዳዋ አየር ኃይል አዛዥ በተለይም የሄሊኮፕተሮች ስኳድሮን ኃላፊ መሆናቸው ወደ ተነገረኝ ወደ ኮሎኔል አበበ ተካ ዘንድ ደወልኩ። ከቪኦኤ መደወልንና ለምን እንደገለጽ እንደፈለግኳቸው እንደገለጥ ስልኩ ተዘጋ።

ዛሬም እርሳቸውኑ ለማነጋገር ያደረግኩት ሙከራ አልተሳካም፣ ዛሬም ስልኩ በመዘጋቱ። ነገር ግን አንድ የባለሙያ መልስ የሚሻ የመሰለኝን ጥያቄ ይዤ ወደ ሻምበል ተሾመ ተንኮሉ ዘንድ ደወልኩ። ኦታዋ ካናዳ ነዋሪ የሆኑት ሻምበል ተሾመ ከኢትዮጵያ አየር ኃይል ከድተው የወጡ መኮንን ሲሆኑ በወቅቱ አብራሪ፣ የበረራ አስተማሪ እና የስኳድሮኖቹም ኃላፊ ነበሩ።

በቅድሚያ ያቀረብኩላቸው ጥያቄ አብራሪውን ረዳቱንና ቴክኒሽያኑን ያውቋቸው እንደሆን እንዲነግሩ ነበር። እውነት ለመናገር እነኚህን ወጣት በራሪዎች በአካል አላውቃቸውም። በእውነት በእርግጠኝነት ለመናገር እንደሚቻለው ግን እነኚህ እጅግ እጅግ ወጣት ወጣት በራሪ የሆኑ በዚሁ ስርአት ያደጉ ይሄው ስርአት ያሳደጋቸው ወጣት በራሪዎች እንደሆኑ

ነው ማረጋገጥ የምችለው። ምናልባት የሶስቱን ሰዎች ስም ለማግኘት እድል አግኝተዋል። ሻምበል የመጀመሪያው በራሪ ሳሙኤል ግደይ፣ ሁለተኛው በራሪ ብልልኝ መኮንን፣ ሶስተኛው ጸጋ ብርሃን ግደይ ነው የሚባለው በራሪ ቴክኒሻኑ። እነዚህ ሰዎች ከተለያየ አካባቢ ተወልደው ያደጉ በራሪዎች ናቸው። የኢትዮጵያ መከላከያ ሚኒስቴር ባወጣው መግለጫ ላይ አብራሪው

ረዳቱንና ቴክኒሻኑን አስገድዶ የሚል ያደረግ ይገኛል። ይሄ ይቻላል ማለት ያለ ሁለቱም ስምምነት ወይም ያለሁሉም ሁሉም ስምምነት የሚቻል ነው። ይሄ እውነት ለመናገር ከሙያ ጋር የተገናዘበ አስተያየትም አይደለም። በፍጹም ሊሆን የሚችል ነገርም አይደለም። ምክንያቱም በዚህ አሁን ይሄንን ስፔሲፊክ ሄሊኮፕተር በምናይበት ጊዜ አንድ ዋና አብራሪ ያለው ሁለተኛ

ኮፓይለቱ ምክትል አብራሪ አለው። ሌላው ሶስተኛው በራሪ ቴክኒሽያኑ ነው። በራሪው ዋና በራሪውና ረዳት በራሪው በጣም አነስተኛ በሆኖች ሩም ውስጥ ከመቀመጫቸው ጋር ታስረው ስራቸውን በጥንቃቄ የሚሰሩበት በይበልጥ ዋና አብራሪው

አውሮፕላኑን አየር ላይ በመቆጣጠር በኩል በጣም እጅግ ስራ የሚበዛበት ለሰከንድም ያንን ኮንትሮል ለቆ የማይሄድበት ሁኔታ ነው ያለው እና በራሪ ቴክኒሻኑ ግን ሬላቲቭሊ ሳይታሰር ወይም እንደዚህ ነጻ ሆኖ በእንቅስቃሴ ላይ ሰፊ ሩም ውስጥ ወይም ካርጎ ውስጥ መንቀሳቀስ የሚችል እነዚህ የበረራ መሳሪያዎችን እየተዘዋወረ የሚቆጣጠር እና እንደ ልቡ

ነጻ ሆኖ የሚንቀሳቀስ በመሆኑ ቢሆን ቢሆን እንደው ከሙያ አንጻር ይሆናል ተብሎ እንኳ የሚታሰበው በራሪ ቴክኒሻኑ አስገደደ ቢባል ነው እንጂ ካፕቴኑ በዛ ቢዚ በሆነበት የስራ ሁኔታ ላይ አስገድዶ ወሰደ የሚባለው ከሙያ ጋር እየተገናዘበ አስተያየት አይደለም። በፍጹም ትክክል ነው ብዬ ልመሰክር አልችልም። እርስዎን ጨምሮ ሻምብል ተሾመ

ኢትዮጵያውያን አብራሪዎች የሚያበሯቸውን ተዋጊ ሄሊኮፕተሮቹም ይሁኑ ጄቶች ይዞ መኮብለል ተደጋግሞ ሲያጋጥም ይሰማል። ለምንድን ነው አንድ የሰለጠነ ባለሙያ የጦር ሄሊኮፕተር ወይም የጦር አውሮፕላኖችም ይሁን ጄት ይዞ ከሀገር የሚጠፋው? የሚል ጥያቄ ነበር መጨረሻ ያቀረብኩት። ራሴም መነሻ በማድረግ በሀገሪቷ ውስጥ በአጠቃላይ ያለውን የለውጥ ፍላጎትን

መነሻ በማድረግ የሚታይ ነገር ነው የሚመስለኝ። እነዚህ ሰዎች እንደ ማንኛውም ኢትዮጵያዊ ቢታሰብ በጥሩ የኑሮ ሁኔታ ላይ ሊኖሩ የሚችሉ ናቸው። ይሄንን ሳስበው ሊሆን የሚችለው በአጠቃላይ ሀገሪቷ ውስጥ ያለው የተበላሸ ስርዓት እና ህዝቡ እያሳየ ያለውን የለውጥ እንቅስቃሴ ከህዝቡ ጋር የመቀላቀል

ሁኔታ ነው የሚመስለኝ። በአጠቃላይ የለውጥ ፍላጎት ነው የሚመስለኝ። እነኝህ በራሪዎች ማንኛውም ሰው ሊያገኝ የሚመኘውን ሙያ ነው ያገኙት፣ ሊያኖራቸውም የሚችለው በህብረተሰብ ውስጥ የሚኖራቸውም ተቀባይነት በአጠቃላይ የሚሰጠውን እርካታ፣ ይሄንን የዚህ ሙያ ባለቤት መሆን የሚሰጠውን እርካታ ስመዝ ነው

እንደ ማንኛውም ሰው በጥሩ ሁኔታ ሊያኖር የሚችል ደስታን ሊፈጥር የሚችል ሁኔታ ነው ያለው እና በፍጹም ከኢኮኖሚ ጋር እየተያያዘ ሁኔታ እንዳልሆነ እኔ አስረግጬ መናገር እችላለሁ። ማንኛውም የአየር ኃይል አብራሪ ይሁን ሌላ ባለሙያተኛ ይሁን ሌላ ሀገር የሚሰራ ይሁን ያ የአየር መንገዱ ረዳት አብራሪ ተክለመድን ነው የሚባለው ይሁን ሁሉንም ስታየው

የዚህ ህብረተሰብ አባል ነው። የኢትዮጵያ አየር መንገዱ ምክትል አብራሪ ረዳት አብራሪ የነበረው ያኔ ከኢትዮጵያ አየር መንገድ አውሮፕላኑን ይዞ ጄኔቫ ቦታ ያረፈው እነኝን ነኝን ሁሉ በምንመለከትበት ጊዜ ሁሉም ኢትዮጵያኖች ናቸው፣ የዚህ ህዝብ አካል ናቸውና ሀገሪቱ ውስጥ የሚካሄደውን ሰዎች በጠራራ ፀሐይ ይደበደባሉ ለአንዳንድ ተቃውሞና ጥያቄ በጎዳና ላይ የወጡ ያልታጠቁ ህዝቦች

ይመታሉ ይሄ ሁሉ በሚሆንበት ሰዓት ይሄ ሰራዊት አያኮርፍም ይሄ ሰራዊት አይሰማውም ብሎ ማሰብ አስቸጋሪ ነው የሚሆነው እና ይሄ ሁሉ በማይበት ጊዜ የዚህ ሁሉ ውጤት ነው ከዚህ በፊትም የአየር ሀይልን ታሪክ ብናይ አየር ሀይል ከህዝብ ጋር የመቆም የነጻነት ንቅናቄን የዲሞክራሲ ንቅናቄን የመቀላቀል እና ያንን የዛ ንቅናቄ አጋር የመሆን ባህል ነው ያለው ይሄንን በተጨባጭ በማስረጃ ማቅረብ ይቻላል

ቅደም ሲል እንደገለጽ ነው። አድማጮች ከኢትዮጵያም ሆነ ከኤርትራ የምናገኘው ተጨማሪ መረጃ ማብራሪያ ካለ እናቀርባለን። ለዛሬ ሰላም። የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። አንድ ሺህ የጤና ባለሙያዎችን ወደ ምዕራብ አፍሪቃ ለመላክ የሚያስችል ገንዘብ ለማሰባሰብ የታለመ

የተንቀሳቃሽ ስልክ አጭር የጽሁፍ መልእክት ኤስኤምኤስ፣ ወይም ቴክስት መልእክት እንደሚባለው ዘመቻ በተለያዩ የአፍሪቃ ሀገሮች ውስጥ መጀመሩን የአፍሪቃ ህብረት አስታውቋል። ኢትዮጵያውያንም ስቶፕ ኢቦላ ኢቦላን እናቁም የሚል የእንግሊዝኛ ጽሁፍ በእንግሊዝኛው ነው ግን

ወደ 7979 በመላክ አምስት አምስት ብር ማዋጣት እንደሚችሉ ገልጿል። የአፍሪቃ ህብረት የኢንፎርሜሽንና ኮሚኒኬሽንስ ምክትል ኃላፊ ወይን ሙሳ ባያናል የአዲስ አበባው ዘጋቢያችን እስክንድር ፍሬው አነጋግሮ ተከታዩን ዘገባ ልኳል። የአፍሪካ ህብረት ይፋ ያደረገው የተንቀሳቃሽ ስልክ ዘመቻ በተለይ በምዕራብ አፍሪካ የተከሰተውን የኢቦላ ወረርሺ በመዋጋት ላይ ያለመ ነው።

ወይን ሙሳ ባያና በህብረቱ የኢንፎርሜሽንና ኮሚኒኬሽን ዘርፍ ምክትል ኃላፊ ናቸው። የዚህ የተንቀሳቃሽ ስልክ አጭር የስልክ መልእክት ዘመቻ ዋና ዓላማ አንድ ሺህ የጤና ባለሙያዎችን በኢቦላ ወረርሽኝ ወደ ተጠጉ አገሮች ለመላክ የተያዘውን እቅድ በገንዘብ መደገፍ መሆኑን ለቪዮኤ አስረድተዋል። ዘመቻው የአፍሪቃ ህብረት በወረርሽኝ የተጠቁ ሀገሮች የጤና ባለሙያዎችን መላኩን እንዲቀጥል

የሚያስችል በቂ ግብአት በማሰባሰብ ላይ ያለመ ነው። እየተነጋገርንበት ባለ ነው። በዚህ ሰዓት ከላይቤሪያ፣ ሴራሊዮንና በጊኒ የተሰማሩ ወደ አምስት መቶ የሚጠጉ የጤና ባለሙያዎች እንደሚገኙ ግንዛቤው ሊኖርህ ይችላል። እነዚህ ይበልጥ በኢቦላ የተጠቁ አገሮች ናቸው።

የአፍሪቃ ሕብረት ባለሙያዎችን በመላክ ድጋፍ ማድረጉን ተገቢ ሆኖ አግኝቶታል። ስለዚህ ገንዘብ የማሰባሰቡ ዘመቻ የእነዚህን ባለሙያዎች ስምሪት በመደገፍ ላይ ያለመ ነው። አፍሪካውያን በአጭር የሞባይል የስልክ መልእክት አማካኝነት ገንዘብ በማዋጣት ኢቦላን መዋጋት እንዲችሉ የሚያስችለው ዘመቻ

በቅድሚያ ይፋ የተደረገው በናይጄሪያ መሆኑን ሙሳ ባያን አስታውሰዋል። በያዝነው የፈረንጆች ወር መጀመሪያ ይፋ ከሆነው ከዚህ ዘመቻ በኋላ ግን ሌሎች አገሮችም እየተቀላቀሉ መሆኑን ገልጸዋል። በቴሌኮም ኩባንያዎቻቸው አማካኝነት የአጭር የስልክ መልእክት ዘመቻ የከፈቱ የአህጉሪቱ አገሮች ወደ 18 መድረሳቸውንም አስታውቀዋል። ከእነዚህ አገሮች አንዷ በሆነችው ኢትዮጵያ ለምሳሌ ዜጎች እንዴት መሳተፍ እንደሚችሉ አብራርተዋል።

against Ebola by contributing በኢትዮጵያ ያለ ማንኛውም ሰው በሞባይሉ በሚልከው በእያንዳንዷ አጭር መልእክት አማካይነት በኢቦላ ላይ በሚደረገው ዘመቻ አምስት ብር ማዋጣት ይችላል። ኢትዮጵያ ለዚህ ተግባር እየተጠቀመች ያለችው የስልክ ቁጥር 7979 ነው እናም

ኢትዮጵያውያን ዜጎች ለዚህ ዓላማ ማዋጣት ከፈለጉ ማድረግ ያለባቸው ስቶፕ ኢቦላ የሚል የእንግሊዝኛ ጽሁፍ ወደ 97 97 መላክ ነው። በዚህ ሁኔታ አምስት ብር ማዋጣት ይቻላል።

በርከት ያሉ የአፍሪካ ሀገሮችም እንደዚሁ 79 79 የሚለውንና ሌሎችንም ኮዶች እየተጠቀሙ መሆኑን ወይን ሙሳ ባያን አስረድተዋል በዚህ መንገድ የሚዋጣው ገንዘብ በሙሉም ኢቦላን ለመዋጋቱ ተግባር እንደሚውል አመልክተዋል በዚህ ዘመቻ አማካይነት የሚሰበሰበው ገንዘብ በሙሉ ኢቦላን ለመዋጋት ለሚደረገው ጥረት ይውላል

በዚህ ተግባር እየተንቀሳቀሱ ያሉ የሞባይሉ ኩባንያዎች ምንም የሚያተርፉት አይኖርም። ምክንያቱም የሚሰበሰበው ገንዘብ በሙሉ ለአፍሪካ ህብረት ለጸረ ኢቦላ ዘመቻ ይውላልና የአፍሪካ ህብረት በኢቦላ ወደ ተጠቁ አገሮች ለመላክ የሚያስበው አንድ ሺህ ባለሙያዎችን መሆኑን የገለጹት ቃል አቀባይዋ በዚህ ዘመቻ ማግኘት የሚፈልጉትም እነዚህን አንድ ሺህ ባለሙያዎች ለመላክ የሚበቃ ገንዘብ መሆኑን ጠቅሰዋል።

ምንም ያህል ቢዋጣ ግን ህብረቱ ምስጋናውን እንደሚገልጽ ተናግረዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ክቡራትና ክቡራን አድማጮች የመጽሔቱና የዜናው ክፍለ ጊዜ ተጠናቋል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሶስትና

በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ እለቱ ከምሽቱ አንድ ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የምናስተላልፍላችሁን አጭር ስርጭት እንድታዳምጡ እንጋብዛለን። በኢንተርኔት ደግሞ ደብሊው ደብሊው ደብሊው ዶት ቪኦኤ ኒውስ ዳት ካም ስላሽ አምሀሪክ ላይ ታገኙናላችሁ። በፌስቡክ እንዲሁም በትዊተር

ም ነክቶኝ ነው። ቪኦኤ አምሀሪክ ብላችሁ ተከተሉን። ላይካስ ተነጋገሩ። በእጅ ስልካችሁ ደግሞ ቪኦኤ ዳት ሆርን ዳት ኤምኦቢአይ እንዲሁም ናይል ሳት ላይም ታገኙናላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።

የቪኦኤን አፕ ለአይኦኤስ፣ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ታገኛላችሁ። በስቱዲዮ ቴክኒሽያናችን ግሬግ በርንስ ነው። ፕሮግራሙን እየመራልን ያለው ንጉሱ ታምሬ፣ አስተናጋጆቻችሁ ቆንጅ ታዬና እኔም ሰሎሞን አባተነን። አሁን እዚህ ጋ ትንሽ የሙዚቃ ቆይታ እናደርጋለን።

ቆንጂት የክሪስማስ ጣዕመ ዜማ ነው እያልሽ ነው? አዎ፣ ተነገወዲያ የፈረንጆች ገና ክሪስማስ ይገባልና፣ እንጋብዛችሁ ዊትኒ ሂውስተን የዊትኒ ሂውስተን

Heaven and nature sing.

ጤናለን፣ ዝግጅታችን ይቀጥላል። ውድ አድማጮች ሶስት ሰዓት ከሰላሳ አራት ገደማ እያሳየን ነው። የምሽቱን ዋና ዋና ዜናዎችን እናሰማችሁና ወደ ተቀሩት ዝግጅቶቻችን እናልፋለን። ኢትዮጵያ፣ ሶማሊያ ለሚገኘው የአፍሪካ ሕብረት ጦር ተጨማሪ ወታደሮችን ለማዋጣት ፈቃደኛ መሆኗን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስታውቀዋል።

አሁን ሶማሊያ የሚገኙት የሴራሊዮን ወታደሮች የግዳጅ ጊዜያቸውን ሲጨርሱ በሌሎች ሴራሊዮናውያን ከመተካት ይልቅ የሚፈጠረውን ክፍተት በኢትዮጵያ ወታደሮች ለማሟላት የሚፈልጉት ምዕራብ አፍሪካ ውስጥ ተስፋፍቶ ባለው ኢቦላ ስጋት ምክንያት መሆኑን ጠቅላይ ሚኒስትሩ ገልጸዋል። በያዝነው ዓመት ስራቸው ላይ ሳሉ ቢያንስ ስድሳ ጋዜጠኞች በዓለም ዙሪያ መገደላቸውን የጋዜጠኞች ደህንነት ተሟጋቹ ቡድን ሲፒጂ አስታወቀ።

እስላማዊ መንግስት ነኝ የሚለው ቡድን ወይም አይሲል ታጣቂዎች ሴቶችን መድፈርን እንደ መሳሪያ እየተጠቀመ ነው ሲል አምነስቲ ኢንተርናሽናል የሚባለው የሰብዓዊ መብቶች ተሟጋች ቡድን አስታወቀ። አይሲል ኢራቅ ውስጥ በተያዙ የያዚዲ ጎሳ ሴቶች ላይ የሚፈጽመው ጥቃት የጦርና በስብዕና ላይ የሚፈጸሙ ወንጀሎችን ያክል ነው ሲል አምነስቲ ከሷል።

የዩክሬን ፓርላማ ከማንም ጋር ላለመወገን ቀደም ሲል አስተላልፎት የነበረውን ድንጋጌ ዛሬ በከፍተኛ ድምፅ ሽሯል። 303 ለ8 በሆነ ድምፅ ነው የሻረው። በዚህም ኪየቭ የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አባል ወደ መሆን ይበልጥ የሚያስጠጋትን እርምጃ መውሰዷ ተገልጿል። በአንዳንድ በኩል ደግሞ ተቃዋሚዎቹ አግባብነት የለውም ሲሉ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ህጉን

ለመቃወም ፈጥነዋል ውጤት ቀልባሽ ትርፉ ውጥረትና ግጭትን ማብዛት ብቻ የሆነ ህግ ብለውታል አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን በቀጥታ በ25ና 31 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው የማክሰኞ ምሽት ይቀጥላል ወደ መደበኛ ዝግጅቶቻችን እያለፍን ነው

ተከታዩ ተራብ የሐኪሞን የጠይቁ ሆኖ ለየት ያለ ፕሮግራም ይዞ የቀረበው የዓመቱ ምርጥ ሰውን በመሰየም የሚታወቀው ታይም መጽሔት በዘንድሮ ምርጫው ኢቦላ በሽታን ለመግታት አስደናቂ ሥራ የሰሩ ነገር ግን ከአሁን ቀደም ታዋቂ ያልነበሩ ሰዎችን ነው የሰየመው። አሉላ ከበደ ዝርዝሩን ይዟል።

በግል ሳይሆን በቡድን የዘንድሮው የታይም መጽሔት የስሙ ተጋሪ የሆኑት ጸረ ኢቦላ ታጋዮች የዩናይት ስቴትሱም ፕሬዚዳንት ባራክ ኦባማን፣ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስን፣ የሩሲያውን የቀድሞ ፕሬዚዳንት ሚካኤል ጎርባቾቭን፣ የፌስቡኩን ማርክ ዘከርበርግን እና እንደዚህኛው ሁሉ በተመሳሳይ እንደ አውሮፓውያን የዘመን አቆጣጠር በ1975 ዓ

በቡድን ተመርጠው ለስያሜው በቁትን የዩናይትድ ስቴትስ ሴቶች ጨምሮ የከዚህ ቀደሞቹን አያሌ መጽሔቱን የዓመቱ ሰዎች ይቀላቀላሉ።

ይሁን እንጂ ቁጥሩ የበዛውን የጸረ ኢቦላ ታጋይ የሚወክሉት የዘንድሮቹ ተሰያሚዎች እንደ ቀደሟቸው የስያሜው ተጋሪዎቻቸው ሁሉ በገናና ስማቸው የሚታወቁ ግን አይደሉም። የምዕራብ አፍሪቃ አገሮችን ክፉኛ ያጠቃውን ይህን ገዳይ ወረርሽኝ ስርጭት ለመግታት አስደናቂ ሥራ የሰሩ ነገር ግን ከዚህ ቀደም ያንን ያህል እውቅና ያልነበራቸው ሰዎች ናቸው። የታይም መጽሔት ምክትል መራሄ ኤዲተር ራዱካ ጆንስ

We really wanted to draw attention to the people who, from the very beginning, when they were being ignored. Gana kamejumerewan suto betla yubrokratochna bemengs balselt <by> ana chel Ebola virus itzigar degnyan nitithradunna lethakbar woredeng asag asusowoj tukrot le masabno yefalgnau <laughs> le mahbara sabatn bechasa hon le mello alim

ወረርሽኙን ባለበት መዋጋት የምንችለውን ሁሉ ለማድረግ እየተዘጋጀን ነው። የአመቱ ሰው በመባል በሚታወቀው በዚህ መጠሪያ የሚጠሩት የዘንድሮቹ አምስት ወኪሎች እያንዳንዳቸው ምስላቸው በመጽሔቱ አምስት እትሞች የሽፋን ገጾች ይወጣል። ከነኝህም ውስጥ በቀዳሚውና በዋናው የመጽሔት ሽፋን ገጽ የሚወጡት የብዙሐን ዜጎችን ህይወት ለመታደግ በተያዘው ትንቅንቅ ቀድሞ ከተሰለፉት አንዱ ዶክተር ጄሪ ብራውን ላይቤሪያዊ የቀዶ ሐኪም ናቸው። አሁንም የታይም መጽሔቷ

ራዱካ ጆንስ ገና የበሽታው ስርጭት እየሰፋ ሊሄድ እንደሚችል የሚያመላክቱ ዘገባዎች መሰማት እንደጀመሩ ነው ስጋቱ ያደረባቸው። በቃለ ምልልሱ እንደገለጡትም አገራቸውን ከምድረ ገጽ እንዳያጠፋ ሰጉ። የክርስቲያን የሕክምና በጎ አድራጎት ማህበሩ ሳማኒታን ፐርስን አባል ዶክተር ኬንት ብራንቲ ሌላው ናቸው።

በላይቤሪያ ዋና ከተማ ሞንሮቪያ የኢቦላ ታማሚዎችን በማከም ላይ ሳሉ ለቫይረሱ ከተጋለጡ በኋላ ሕይወታቸውን ላተረፈው ሕክምና ወዲህ ወደ ዩናይት ስቴትስ ተመለሱ። የረድኤት ሰራተኞች በበሽታው ኛ በደቀቁት በእነኚህ አካባቢዎች አሁንም ጀንበር ወጥታ እስክትጠልቅ ድረስ ረጂ የሌላቸውን ሰዎች በማዳኑ ስራ እንደተጠመዱ ናቸው።

ትኩረቱ መልሶ በኢቦላ ላይ እንዲሆን በማድረጋቸው ላመሰግናቸው ይሻለሁ። ምክንያቱም የኢቦላ ተዋጊዎች አሁንም በሽታውን በመፋለም ላይ ናቸውና ኢቦላ ደግሞ ያበቃ ጉዳይ አይደለም። አሁን እየተነጋገርንባት ባለንባት በዚች ቅጽበት ሳይቀር ሰዎች እየሞቱ ነው። በመሆኑም ታይም መጽሔት ለዚህ ትኩረት፣ ታላቅ ትኩረት ለሚሻ ጉዳይ ትኩረት በመሳቡ ሊመሰገን ይገባዋል። ምክንያቱም የኢቦላ ታጋዮች

ጀግኖቻችን ናቸውና ከያዝነው የአውሮፓውያን ዓመት መጀመሪያ ግድም አንስቶ ምዕራብ አፍሪቃን እንደ ሰደድ እሳት ያዳረሰው የኢቦላ ቫይረስ እስካሁን በላይቤሪያ፣ ጊኒና ሴራሊዮን ከ6300 በላይ ሰዎችን ለእልፈት ሲዳርግ ቁጥራቸው 15ሺ የሚደርስ ሌሎች ለቫይረሱ ተጋልጠዋል። በአንዳንድ የሕክምና ባለሥልጣናት ግምትም ቁጥሩ ከዚህም ሊልቅ ይችላል።

የታይም መጽሔት በሌሎች ሶስት የተለያዩ እትሞቹ ሽፋን ምስላቸውን የሚያወጣቸው ሶስቱ ባለሙያዎች ደግሞ ለድንበር የለሹ ሐኪሞች ማኅበር ዶክተርስ ዊዛውት ቦርደርስ በጤና አጠባበቅ ስራ ተሰማርተው ሲያገለግሉ የቆዩት አሜሪካዊቷ ኤላ ዋትሰን ስትራይከር፣ ላይቤሪያውያኑ የአምቡላንስ ሠራተኛው ፎዴ ጋላህና ረዳት ነርሷ ሶሎሜ ካራዋ ናቸው።

የዩናይት ስቴትሱ የዜና መጽሔት ታይም ማጋዚን ለመጀመሪያ ጊዜ ታትሞ መውጣት ከጀመረበት ከ1923 ዓ.ም አራት ዓመታት በኋላ እንደ አውሮፓውያን የዘመን አቆጣጠር 1927 አንስቶ በየዓመቱ እጅግ የገነነ ሥራ የሠራ ግለሰብ

ወይም ቡድን የአመቱ ሰው ሲል ይሰይማል። ለስያሜው የሚበቃው ሰብአዊ ፍጡር ብቻ ሳይሆን በብዙዎች ህይወት ላይ ታላቅ ተጽዕኖ ማሳደር የቻለ ትልቅ ሐሳብ፣ የተለየ ቁስ፣ ድርጊት ወይም ክስተት ሊሆንም ይችላል። በዚህም መሠረት የታይም መጽሔት ስያሜውን መስጠት በጀመረበት እንደ አውሮፓውያን የዘመን አቆጣጠር 1927 ዓመተ ምሕረት የአትላንቲክ ውቅያኖስን ለመጀመሪያ ጊዜ በአየር ላቋረጠበት በረራው አውሮፕላን አብራሪውን ቻርልስ ሊደንበርግን በመጀመሪያው የአመቱ ሰውነት ሲሰይም

በሰዎች ሕይወት ውስጥ እጅግ የገነነ አዎንታዊ ለውጥ ማስመዝገቡ እየታየ የመጣውን ኮምፒውተርን እንደ አውሮፓውያን ዘመን አቆጣጠር በ1982 ዓ ም የአመቱ ልዩ ማሽን ሲል ሰይሟል። እንደ አውሮፓውያን ዘመን አቆጣጠር በ1988 ለአደጋ የተጋለጠችው ምድር ሲልም የምንኖርባትን ፕላኔት ሰየመ። ለሥራቸው በሚሰጥ የገነነ ክብር በተወዳጅነትና ተሰሚነታቸው አሊያም በመልካም ሥራቸው ብቻ ሳይሆን

አሉታዊም ቢሆን በአያሌ ሚሊዮኖች ሕይወት ላይ ባሳደሩት ተጽዕኖ ግዙፍነት እጅግ የከፋ ምግባር የፈጸሙም ትኩረት አግኝተው በአመቱ ሰውነት ሊዘገቡ ይችላሉ። ጀርመናዊው አዶልፍ ሂትለር እንደ አውሮፓውያን የዘመን አቆጣጠር በ1938 የዓመቱ ሰው ሲባል

እንደ አውሮፓውያን የዘመን አቆጣጠር በ1939 እና በ1942 ሩሲያዊው ጆሴፍ ስታሊን በ1979 ዓ ም ደግሞ የኢራኑ አያቶላ ሆሚኒ የአመቱ ሰው በመባል ከዚህ የሚመደቡ ናቸው። የታይም መጽሔት መራሄ ኤዲተር ናንሲ ጊብስ የዘንድሮቹን የመጽሔቱን የአመቱ ሰዎች በጥቅስ ነው የገለጠችው። የሚያንጸባርቅ መሳሪያ ሳይሆን ውጊያውን የሚዋጋው በጀግኖች ልብ ያደረ ብርታት ነው ስትል

ንግድና ምጣኔ ሀብት ተከታዩ ዝግጅት ነው። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ከአንዳንድ አባላቱና የቀድሞ አመራር ቅሬታ አቀርቦበታል። በፍርድ ቤትም ክስ ተመስርቶበታል። የማህበሩ አመራር የአባላት ምልዓተ ጉባኤ ያልሞላበት ጉባኤ ጠርቶ ዐብይ የአሰራር ደንቦችን ቀይሯል

ይህን የተቃወሙ አባላት በቀጣይ ጉባኤ እንዳይገኙ አግዷል፣ የሚል ቅሬታ ከሚያቀርቡ ወገኖች ጋር የተካሄደው ውይይት ይሆናል። ቀጥሎ የሚቀርበው የአዲስ አበባ የንግድና ዘርፍ ማህበራት ፕሬዚደንትና የቦርድ አባላት በዚህ ውይይት ላይ ለመሳተፍ ቃላቸውን ከሰጡ በኋላ በውይይቱ ቀጠሮ ሳይገኙ ቀርተዋል ይለናል የንግድና ምጣኔ ሀብት ፕሮግራም አዘጋጅ ሄኖክ ሰማእግዜር። እንግዶቹ አቶ የሱስ ወርቅ ዛፉ የህብረት ኢንሹራንስ ከፍተኛ ባለድርሻና አስቀድመው የአዲስ አበባና

የኢትዮጵያ የንግድ ምክር ቤት ፕሬዝደንት የነበሩ አቶ ተሾመ በየነ የአዲስ አበባ ንግድ ምክር ቤት የቀድሞ ዋና ጸሐፊ እንዲሁም የቀድሞ የመቀሌ የንግድ ምክር ቤት ፕሬዝደንት ናቸው። ወደ ውይይቱ እንለፍ። አቶ ተሾመ እንግዲህ ተቋማዊ ጥያቄዎች የሚያስነሱ ይመስላል። እንደዚህ አይነት ትልቅ የዋና ከተማዋ የንግድና የዘርፍ ማህበራት አሰራር ተቋማዊ ጥያቄ የሚያስነሳ እንደሆነ እርሶም የአዲስ አበባ የንግድና ዘርፍ ማህበራት

ተቋማዊ ክብርን እንጠብቅ የሚል ጽሑፍ አሳትመው ነበርና እዛ ላይ ያነሱት ጉዳይ ነው። እርስዎን ምንድን ነው ያሳሰበዎት? እንደዚህ በተቋሙ ዙሪያ እንግዲህ በተቋሙ ዙሪያ ይሄ አንጋፋ የቆየ ተቋም አይደለም፣ ለራሱ ለሌሎች ተቋማት ምሳሌ መሆን የነበረበት ነው። በእውነትም ጥሩ ዝና የነበረው ተቋም ነው። ከቅርብ ጊዜ ወዲህ ግን፣ አሁን በተለይ እየተነጋገንበት ባለው ጉዳይ የውስጥ አስተዳደሩን ከተጠያቂነት ውጭ እየሄደ መሆኑ ነው ያሳሰበኝ።

ይሄ ራሱ በተጨባጭ የተነጋገርንበት ያለው ጉዳይ የህብረት ኢንሹራንስ አንዱ ምስክር ነው። እኔም እንደዚሁ ባለፈው ዓመት ለፕሬዚደንትነት በእጩነት በምወክለው ድርጅት በኢትዮ ላይፍ ኢንሹራንስ ኩባንያ ቀርቤ እያንዳንዱን መስፈርት ማሟላ ሆነው እያለ ያው ምክር ቤቱ በተደጋጋሚ ለፕሬዚደንትነት እጩ ሰው ይቸገራል።

እኔ በፈቃደኝነት አገለግላለሁ ብዬ ራሴን እጩ አድርጌ በኩባንያውም ተደግፌ በቀረብኩ ጊዜ በመተዳደሪያ ደንብ ያሉትን መስፈርቶች በማጣመም በእጩነት እንዳልቀርብ ተደርጊያ ነው። ጠቅላላ ጉባኤም ተወያይቶ የኔ እጩነት ይቀበል አይቀበል የሚለውን እንዳይነጋገር ታፍኖ ወደ

የሚቀጥለው አጀንዳ እንዲሄድ ተደርጓል። ማንነው ግን ይህንን የሚያደርገው አሁን የምንነጋገራቸው ያለ ነው። እንግዲህ ከዚህ በፊትም ከአቶ ኢየሱስ ወርቅ ዛፉ ጋር የተነጋገርንበት ጉዳይ ነው። ይሄ ተቋም አሰራር፣ የውስጥ ደንቦች አሉት፣ ህጎች አሉት፣ በነጋሪት ጋዜጣ ታትመው የወጡ ህጎች። እዚህ ላይ አቶ ኢየሱስ ወርቅ ዛፉ እርሶም ሊናገሩበት የሚችሉት ጉዳይ ነው። ማን ነው ይሄንን እያደረገ ያለው? ደግሞ ከጀርባ ውስጥ ምንድን ነው? የመንግስት እጅ ያለበት ይሄ ጉዳይ?

እኔ ልቀጥል ወይስ? እሺ ልቀጥል። አቶ ተሾመ፣ የንግድ ምክር ቤቱ ጽህፈት ቤት ከገለልተኝነት ወጥቶ እየበላይ ሆኗል። ቦርድን የሚያስመርጥ ለአንዱ መመረጥ የሚሰራ አንዱ ደግሞ እንዳይመረጥ የሚሰራ ሁኖ እየሄደ ነው

በተለይ ክሬደንሻል ኮሚቴ የሚባለው የተመራጮችን ሁኔታ በተወሰነ ደረጃ አጣርቶ ለጠቅላላ ጉባኤ የሚያቀርበው ኮሚቴ ሙሉ ለሙሉ በጽህፈት ቤቱ የሚመረጥ ታጭቶ የሚመረጥ ሆኗል። ስለዚህ መተዳደሪያ ደንቡ አለ። መተዳደሪያ ደንቡ ላይ ችግር የለም። መሻሻልም ካለበት በጠቅላላ ጉባኤ ይሻሻላል። ግን ጽህፈት ቤቱ ከመደበኛ ስራው ከእለት ተእለት መደበኛ ስራ በላይ ቦርዱን የማስመረጥና በአጠቃላይ የምክር ቤቱን ውስጣዊ ዲሞክራሲ

አፍኖ ነው የመሄድ ሁኔታ መታየት ከጀመረ ትንሽ ሰንበት በት ብሏል። በእኔ እምነት በዚህ ጉዳይ ላይ የመንግስት እጅ ያለበት ብዬ ለማሰብ የሚያስችለኝ ተጨባጭ ማስረጃ የለኝም። ሆኖም አሁንም የምለው ነገር ጠቅላላ ጉባኤ በአመት አንድ የሚሰበሰብ አካል ነው። ለአጭር ሰዓት፣ ለአንድ ሰዓት ቢበዛ ለሁለት ሰዓት ተሰብስቦ የሚበተን ስብስብ ነው። ስለዚህ ይሄ ጠቅላላ ጉባኤ

በቦርዱና ና በጽህፈት ቤቱ ላይ ተጽዕኖ የሚያሳደድርበት አሰራር ካልተበጀለት ቦርዱ በጠቅላላ ጉባኤ ላይ የበላይ የሚሆንበት፣ ጽህፈት ቤት ደግሞ ተመልሶ በጠቅላላ ቦርዱ የበላይ የሚሆንበት ክፍተት አለ የሚል መነሻ አለኝ። በምርጫም ላይ ማኒፌስቶ ውስጥ አዘጋጅ የነበርኩት አንዱ ሀሳቤ ነው። አቶ ኢየሱስ ወርቅ የእርስዎን ሀሳብ ልስማ አስቀድመው

አቶ ተሾመ የመንግስት እጅ አለበት ብዬ ለማመን ተጨባጭ መረጃ የለኝም ብለዋል። አለበት የሚለው በእውነቱ እኔ በትክክል የሚታይ ነገር የለም። አንድ ነገር ግን ሳንል ማለት አንችልም። ምክንያቱም አዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በሕጉ መሰረት እየሰራ መሆኑን የሚያረጋግጥ ወይም ደግሞ አዋጅ ሶስት መቶ አርባ አንድ ዝባር ዘጠና አምስት የህዝብ ተወካዮች

ምክር ቤት መክሮ ዘክሮ ያወጣው ህግ ነው። ምን ይላል ያ ህግ? በስራ ላይ ማዋሉን በትክክል በስራ እየተተረገመ መሆኑን የሚያረጋግጥ ኢምፕሊሜንቲንግ ሚኒስትሪ አለ። በበላይ የንግድ ሚኒስቴር ነው። አዲስ አበባ ይሄም እንደሆነ በውክልና አዲስ አበባ ንግድና ኢንዱስትሪ ልማት ቢሮ የሚባል ክፍል አለ። ያ ክፍል ነው

አዲስ አበባ ንግድና ዘርፍ ማህበራት ምክር ቤት አዋጅ ሶስት መቶ አርባ አንድ ህዝባር ዘጠና አምስት የሚጠይቃቸውን መስፈርቶች በሙሉ አሟልቷል ብሎ የእውቅና ሰርቲፊኬት የሚሰጥ እሱ ነው። ይሄንን አላደረገም። ይሄ ደግሞ መንግስት ሆነ ብሎ አደረገ የሚባል ሳይሆን እኔ እንደው እንደማስበው በዚያ በዚያ ቢሮ በኩል ወይም ቸልተኝነት ወይም የእውቀት ክፍተት

አንድ ነገር አለ። መቼስ ይሄ የማይቃድ ነው። በጽሁፍም የተቀመጡ ነገሮች አሉ። ስለዚህ የአዲስ አበባ ንግድና ኢንዱስትሪ ቢሮ ፈቃዱን ይሁንታ ከሰጣቸው ይሄ መንግስት አካል ነው። አይደለም እኮ ግን መንግስት እንደ መንግስት አደረገው ለማለት እኔ ይቸገራለሁ። እዚያ ቢሮ ውስጥ ወይ የግንዛቤ ችግር አለ፣ ክፍተት አለ፣ ወይ ቸልተኝነት አለ።

ኃላፊነቱን ግን በትክክል እንዳልተወጣ ይታወቃል። ይሄንን እንግዲህ መንግስት ራሱ ተከታትሎ አንድ አንድ ነገር መውሰድ ያለበት መንግስት ነው። ይሄንን እናውቃለን፣ ምክንያቱም በጽሁፍ የተቀመጠ ነው። ከዚህ ውጭ ግን ምልህ መንግስት ስትል እንደ ፖሊሲ ቸምበሩን ከመደገፍ

የሚያልት ቸንበሩን በዚህ አይነት መንገድ ስቶ እንዲሄድ እኔ በበኩል የስከማውቀው ድረስ እንዲያው በእውነቱ ሊሆን አይችልም። ደግሞም በቀድሞ የነበሩት የንግድና ኢንዱስትሪ ሚኒስትር ክቡር አቶ ግርማ፣ በአሁኑ ጊዜ አሜሪካን ሀገር አምባሳደር በዚህ ጉዳይ ላይ እጅግ ከሁሉም የበለጠ ምናልባት ሰዎች አሉ በዚህ ጉዳይ ላይ አዲስ አበባ ንግድና ዘርፍ ማህበራት ምክር ቤትን ለማቋቋም ብዙ ጥረት አድርገዋል የሚባሉ ሰዎች

ቢኖሩ በመጀመሪያ ደረጃ እሳቸው አሉ። ከዚያ ቀጥሎ በእውነቱ በሀገር ውስጥ እስካለ ድረስ ብርሃነ መዋ ነበረ። እሱ ከሄደ በኋላ እኔ ነኝ አዲስ አበባ ንግድና ኢንዱስትሪ ልማት ቢሮ፣ እናቶ ሙሉጌታ አሰፋን ከተማ እናቶ ከተማ ዘውዴ፣ በጣም በጣም ብዙ በኤክስፐርት ደረጃ ብዙ የደከሙ ሰዎች አሉ። በጎ ስራ ለመስራት የአሰራር ጥያቄ ላንሳና አቶ ተሾመ በየነ እዚህ ላይ አስተያየቶትን ልውሰድ። ለምንድን ነው

ይሄ የንግድ ማህበሩ ሕግና ደንቡን በተጻረረ መልኩ እየተንቀሳቀሰ ነው የሚል የተቀየሩ ደንቦች ደግሞ በአግባቡ ምልአተ ጉባኤ ሳይካሄድባቸው ነው ብላችሁ እንድታስቡ ምን መረጃ አለ ለዚህ? በሁለተኛው ጉዳይ ላይ የተወሰነ ልዩነት አለኝ። በዚህ በምልአተ ጉባኤው ላይ ምልአተ ጉባኤ እርግጥ አቶ ኢየሱስ ወርቅ እንደሚሉት

በኋላ እንደተረዳሁት በዝርዝር ምልአተ ጉባኤው ከአሁን እየተጠቀምንበት ያለው ይሄ አምስት መቶ ሲደመር አንድ የሚባለው ከዋናው መሰረታዊ አዋጅ ጋር እንደሚጣረስ ተረድቻለሁ። ሆኖም ይሄ ውክልናውን ማሰራር ብናየው ለአተገባበር አዳጋችነት የነበረው መሆኑ ከዚህ በፊት ዲሬክተሮች ቦርድ ግንዛቤ ወስዶ ነው ወደዚህኛው የዞረው። ለማንኛውም ግን እኔ ትንሽ ወደ ኋላ መሄድ ነው የምመርጠው፣ አዋጁ ላይ መስተካከል አለበት ብዬ ወስዳለሁ።

የንግድና ምጣኔ ሀብት ፕሮግራም እንግዶችን አቶ ተሾመ በየነንና አቶ ኢየሱስ ወርቅ ዛፉን እናመሰግናለን። እንደሰማችሁት ውይይቱ አላበቃም። አሰራሩና ድንጋጌው እንዴት ይሻሻል የሚለውን እንግዶቹ በሚቀጥለው ሳምንት ማክሰኞ ዕለት ይመለሱበታል። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በአሁኑ ወቅት ዋና የጤና ጠንቅ ከሆኑት ነገሮች አንዱ ረቂቅ ነፍሳት ሊገድላቸው የሚገባውን መድኃኒት ለመቋቋም መቻላቸው ነው። ይህ በተለይም የሚታየው በሳምባ በሽታ ላይ ነው። በየዓመቱ ወደ 1.3 ሚሊዮን የሚሆኑ ሰዎች በሳምባ በሽታ ምክንያት ይሞታሉ። አፍሪካ ውስጥ የኤች አይ ቪ በሽተኞች በብዛት የሚሞቱት በሚያስከትለው ሳምባ በሽታ ነው።

ብዙውን ጊዜ ሳምባ በሽታ ሊድን ይችላል። በሽተኞቹ ተገቢውን ሕክምና ካላገኙ ግን ሊሞቱ ይችላሉ። ከስድስት እስከ ዘጠኝ ወራት ብዙ አንታይባዮቲክስ እየወሰዱ ሊድኑ ይችላሉ። የተሰጣቸው ጥራት የጎደለው መድኃኒት ከሆነ ወይም ደግሞ መድኃኒቱን ለሚያስፈልገው ጊዜ ያህል ካልወሰዱ ባክቴሪያዎቹ መድኃኒቱን የመቋቋም አቅም ሊያገኙ ይችላሉ። በተለይም ባክቴሪያዎቹ የመቋቋም አቅም ያዳበሩት

በሁለት ዋናዎቹ የሳምባ በሽታ መድኃኒቶች ላይ ነው። ስለሆነም እንዲህ አይነቱን ቲቢ ሊያድኑ የሚችሉ መድኃኒቶች በብዛት አይገኙም። ዓለም አቀፍ የጤና ድርጅት እንደሚለው በዓለም ደረጃ ግማሽ ሚሊዮን የሚሆኑ መድኃኒቶችን ሊቋቋሙ የሚችሉ ሳምባ በሽታ የያዛቸው አዲስ በሽተኞች ይታያሉ። በብዙ መቶ ሺዎች የሚቆጠሩ በሽተኞችም ይሞታሉ። ይህን ችግር ለማቃለል ሲል ዩኤስኤአይዲ በሚል አህጽሮት የሚታወቀው

የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት በጆንሰንና ጆንሰን ኩባንያ ስር የሚሰራ የመድኃኒት ተቋም ጋር አጋርነት መስርቷል። ጃንሰን ቤዳኩሊን የተባለ የሚቋቋሙትን ባክቴሪያዎች ሊያሸንፍ የሚችል አዲስ አንታይባዮቲክስ ፈጥሯል። ይህ ትልቅ ግኝት ነው። የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ጃንሰን ተራፔቲክስ ከተባለው የጆንሰንና ጆንሰን ኩባንያ ስር የሚሰራ የመድኃኒት ተቋም ጋር አጋርነት መስርቷል።

ጃንሰን ቤዳኩሊን የተባለ የሚቋቋሙትን ባክቴሪያዎች ሊያሸንፍ የሚችል አዲስ አንታይባዮቲክስ ፈጥሯል። ይህ ትልቅ ግኝት ነው። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር እንዲህ አይነቱን መድኃኒት ተቀብሎ ሲያጸድቅ ለአምሳ ዓመታት በሚጠጋ ጊዜ ውስጥ ለመጀመሪያ ጊዜ ነው። ለአዲሱ የሳንባ በሽታ መድኃኒት ተደራሽነት እንዲኖር ለማድረግ ሲባል

ጃንሰን በአራት ዓመታት ጊዜ ውስጥ የሚሰጥ የ30 ሚሊዮን ዶላር መድኃኒት እንዲለግስ ከዩኤስኤአይዲ ጋር ተፈራርሟል። ዩኤስኤአይዲ በበኩሉ የመድኃኒቱን ተደራሽነትና ተገቢ አጠቃቀምን ለማረጋገጥ ከአጋር አገሮች ብሔራዊ የሳንባ በሽታ ፕሮግራሞችና ከጃንሰን ጋር ይሰራል። የዩናይትድ ስቴትስ ዓለም አቀፍ አገልግሎት ፕሬዝደንት ኦባማ ባዘዙት መሠረት ችግሩን ለማቃለል ቆርጦ መነሳቱን

የዩኤስኤአይዲ ኃላፊ ዶክተር ራጅብ ሻህ መግለጻቸውን በመጥቀስ ርዕስ አንቀጹ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ከምሽቱ ሶስት ሰዓት ከ55 ደቂቃ ነው አሁን አዲስ አበባ ላይ። ጥቂት ደግሞ የሙዚቃ ቆይታ እናደርግ

Say, you

ክቡራትና ክቡራን አድማጮች፣ እስቲ ከእናንተው አስተያየቶች ጥቂቱን መልሰን እናስደምጣችሁ። አሁን ውድ የአሜሪካ ድምፅ ሬዲዮ አድማጮች፣ የዛሬው ስምጥኔ ርዕስ ብዕሬስ ምን ትበል ትላለች። ብዕሬስ ምን ትበል በስልጣን አራራ ሁሉ እየከጀለ

ወንድም ከወንድሙ እየተጋደለ የህዝቡን ፍላጎት ወደኋላ እያለ፣ ሰላም እኮ ጠፋ ስልጣኔም የለ። ሰላም እኮ ጠፋ ስልጣኔም የለ። ሰምቼም ነበረ ሲባል እልል የደቡቡም ሱዳን ከሰሜን ሲነጠል፣ ድንካና ኑዌሮች ሲጓጩ የጎሳ ጥል፣ ለወደፊቱ አፍሪካ ብዕሬስ ምን ትበል? ድንካና ኑዌሮች ሲጓጩ የጎሳ ጥል፣ ለወደፊቱ አፍሪካ ብዕሬስ ምን ትበል?

አመሰግናለሁ። ግዴ መሀሪ ነኝ ከአትላንታ ጆርጂያ። ቪኦኤዎች ሰሞኑን ያዘገባችሁት ነገር ይሁን ወይስ እንደው ያላገኛችሁት እንደሆነ ግራ ገብቶኛል እኮ እኔ እንደው የኢትዮጵያ ሄሊኮፍተር ተዋጊ ሄሊኮፍተር እንደው ኤርትራ ውስጥ ሄደው ማረፉ ምንድን ነው? አሁን ሰላም አይደል እንዴ ከኤርትራ ጋር ያለ ነው? ሰላም ነን። ምን ሊዋጋበት ነው? ወይስ እጅ ሰጥቶ ነው ወይስ እንደው

እንደው ምን እንደሆነ እኮ ግራ ገብቶናል። እና እንደው እባካችሁን እስቲ ስለዚህ ጉዳይ እንደው ምናልባት ባለሙያ ጠይቃችሁ እንደው እንትን ብትሉ ደስ ይለኛል። እና ገርሞኝ ነው እንደ ኤርትራ ውስጥ ሄዶ ያረፈበት ምክንያት ምንድን ነው? ተገኝነህ ሊጠይቅ እንደሆነ ሲንወቀው ለማንኛውም ሲንወቀው ብዬ ነው እንግዲህ አመሰግናለሁ። እስቲ ሄሎ ቪዎች፣ እንደምን ሰነበታችሁ? የዘወትር አድማጫችሁ በላኳምባቸው ነው። ከዚሁ ከላስ ጋስ ስንባዳ ነው የምደውለው

በእውነቱ የህወሓት መራሹ መንግስት በባህር ዳር ሰላማዊ ህዝብ ላይ ያደረገውን ድብደባና እንግልት፣ ስር ግድያ በወቅቱ ባለመዘገባችሁ የተሰማኝ ሀዘን ጥልቅ ነው። እንዲያውም ዜናውን ነካክታችሁ አሳልፋችሁታል። ከመንግስት ወገን የሚያስተባብል ወይ ደግሞ ስለዚህ ጉዳይ የሚጠየቅ ሰው ስላላገኘን ዜናውን አላቀረብንም ያላችሁ ዜና እንዲህ ተብሎ ይሰራል ወይ? እንዴት ነው አሰራራችሁ ሁኔታ

ተለየብንም ማለትም ዜና ከተገኘ የማይሰራበት ምክንያት ምንድን ነው? አንድ ነገር ሲፈጠር ሌላ ወገን መጠበቅ አለበት ማለት ነው።

ክቡራትና ክቡራን አድማጮች ላስተያየቶቻችሁ እናመሰግናለን። የማጠቃለያ ዜና ላሰማችሁ። በያዝነው ዓመት በስራቸው ላይ ሳሉ ቢያንስ ስድሳ ጋዜጠኞች በዓለም ዙሪያ መገደላቸውን የጋዜጠኞች ደህንነት ተሟጋቹ ሲፒጂ አስታወቀ። በኢቦላ ምክንያት የሞተው ሰው ቁጥር ሰባት ሺህ አምስት መቶ መብለጡንና ለቫይረሱ ተጋልጦ የተገኘው ሰው ቁጥር ወደ ሀያ ሺህ እየተጠጋ መሆኑን የዓለም የጤና ድርጅት አስታወቀ።

ከአሜሪካ ድምፅ ራዲዮ ጣቢያ በ25ና በ31 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው የማክሰኞ ምሽት ፕሮግራማችን እዚህ ላይ ይጠናቀቃል። ያስተናገድናችሁ ቆንጂት ታየና፣ እኔም ሰሎሞን አባተንን፣ ቴክኒሽያኑ ተተኪው ቴክኒሽያን ጃን ድራይደን፣ እንዲሁም ፕሮግራሙን የመራልን ንጉሱ ታምሬ ነው። ክቡራትና ክቡራን አድማጮች በኢንተርኔት ኒውስ ዶት ኮም ላይ ታገኙናላችሁ፣ ዌብሳይታችን ላይ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል

The voice of America.